The voice of a man. በምዕራብ ኦሮሚያ በሚስተዋለው የጸጥታ ችግር ሳቢያ ወደ ጋምቤላና ሌሎችም ከተሞች ለመሸሽ መገደዳቸውን አንዳንድ የቄለም ወለጋ ነዋሪዎች ተናገሩ። የመንግስት ጸጥታ ኃይሎችና ና ራሳቸውን የነጻነት ተዋጊዎች ብለው በሚጠሩ ሸማቂዎች መካከል የሚደረገው ተኩስ ልውውጥ ለህይወታቸው አደጋ መጋረጡንም እነኚሁ ነዋሪዎች ገልጠዋል። የወለጋ ዩኒቨርሲቲ ፖለቲካ ሳይንስና የሰብአዊ መብት ትምህርቶች መምህራን በምዕራብ ኦሮሚያ የሚታየው አለመረጋጋት የህብረተሰቡን ኑሮ አዳጋች ማድረጉን ይናገራሉ። ስብስብ ሰላምና ደህንነት ሲባልም ሁለቱ ወገኖች የያዙትን መንገድ ማጤን አለባቸው ሲሉም አሳስበዋል። ናኮር መልካ ተከታትሎታል። የመንግስትን ወታደሮችም ሆነ ሸማቂዎቹን ስለምፈራ ስሜን አልናገርም፣ ድምፄ አየር ላይ እንዲውል አልፈቅድም ያሉ ግለሰብ በምዕራብ ኦሮሚያ ቄሌ ሞለጋ የሚስተዋለውን የሰላም እጦት በመሸሽ ወደ ጋምቤላ ክልል ከሄዱ ጥቂት ወራት እንዳለፋቸው ይናገራሉ። እኒህ ግለሰብ በሸማቂዎችና የመንግስት ወታደሮች ሸማቂዎቹን ለመያዝ በሚያደርጉት ግብግብ የብዙ የሚያውቋቸው ሰዎች ህይወት ማለፉን ይናገራሉ። ሁለቱም በጥርጣሬና እገሌን አይተሃል ወይም ደግፋል በሚል ምክንያት ብቻ ሰውን እንደሚገሉ አስረው እንደሚያሰቃዩና የተለያዩ ግፎች እንደሚያደርሱ ማየታቸውን ተናግረዋል። ሸማቂዎቹ ለመንግስት ጠቁመውናል ብለው የሚያስቡ ግለሰቦችን ያለ ርኅራኄ ይገላሉ፣ ንብረታቸውንም ይወስዳሉ። በተመሳሳይ ሁኔታ የመንግስት ታጣቂዎችም ከሸማቂዎች ጋር ግንኙነት አለው ብለው ያሰቡትን ያለማጣራት ይገላሉ፣ ያሰቃያሉ ካሉ በኋላ ህብረተሰቡ ለሁለት ጌቶች መገዛት አንገሽግሾታል ሲሉ ሙሉ አክለውም ተናግረዋል። ሸማቂዎቹ ቦምብ ወርውረው ሲሸሹ የመንግስት ታጣቂዎች ደግሞ እነሱን ለማሰስ በሚያደርጉት የተኩስ ልውውጥ ከገበያ የሚገቡ ማገዶ ለቅመው ከጫካ ውስጥ የሚወጡና ከቤት የማይወጡ አዛውንቶች እንዲሁም ምንም ከጉዳዩ ጋር ተያያዥ ያልሆኑ ግለሰቦች ህይወት ሰለባ ይሆናል ብለዋል። ሸማቂዎቹን በአንድ በኩል በሌላ በኩል ደግሞ የመንግስት ሰላም አስከባሪዎችን በመፍራት ስምንት ልጆችና ቤት ንብረታቸውን ትተው ዛሬ በጋምቤላ ክልል የቀን ስራ በመስራት ወደ ቀያቸው ለመመለስ የተሻለውን ቀን እየተመኙ መሆናቸውን ተናግረዋል። በሰላም እጦት ምክንያት ያልለቀሙት ቡናና ያላረሱት መሬት ብቻ ሳይሆን ከትምህርት የተስተጓጎሉ ልጆቻቸው ነገር እንደሚቆጫቸውን ገልጸዋል። መንግስት በሸማቂዎች ላይ እየወሰድኩ ነው ስላለው እርምጃ አስመልክቶም ለተጠየቁት ሲመልሱ መንግስት እነሱን በእርምጃ ሊያጠፍ አይችልም፣ እነሱም መንግስትን መጣል አይችሉም። ዞሮ ዞሮ በመካከል የሚጎዳው ህዝቡ ስለሆነ ሌላ አማራጭ መጠቀም አለበት ብለዋል። በጽሁፍ እንዳሰናዳው በጠየቁት የስልክ ንግግራቸው በቄሌም ወለጋ ዞን አንፊሎና ጊዳሚ ወረዳዎች የሚገኙ ነዋሪዎች ወደ ሌሎች የክልሉ ስፍራዎችና ሌሎች ክልሎችን በመሸሽ ላይ መሆናቸውን ተናግረዋል። እኒሁ ግለሰብ በሌላ ክልል ሸሽተው የሚገኙ የተወሰኑ የቄሌም ወለጋ ነዋሪዎችን በስልክ ለማድረግ ባናግራቸውም ለሕይወታቸው ስለሚሰጉ ምንም አይነት መረጃ ለመስጠት ፍቃደኛ ለመሆናቸውም በመግለጻቸው ያደረግኩት ሙከራ አልተሳካም። በዚህ ዙሪያ የወለጋ ዩኒቨርሲቲ ምሁራንን አነጋግሬ ነበር። ዶክተር ገመዳ ፍቃዱ የወለጋ ዩኒቨርሲቲ መምህርና ሰብአዊ መብት ላይ የተለያዩ ጥናት በማካሄድ ላይ ይገኛሉ። በምዕራብ ኦሮሚያ በተለይ በወለጋ ዞኖች ያለው ያለመረጋጋት ሁኔታ አስጊ ነው ብለዋል። በሁለቱ የታጠቁ አካላት መካከል ግጭት ሲፈጠር ሰው ሲሞትና ቤት ሲቃጠል የተኩስ ድምፅ ሲሰማ ስጋት ይፈጥራል። ይሄ ደግሞ የኅብረተሰቡ ሰላም እንዲታወክ እያደረገ ነው። በአጠቃላይ በምዕራብ ኦሮሚያ አለመረጋጋት እንደተፈጠረ እሙን ነው። ነገኝ ዋሳ የወለጋ ዩኒቨርሲቲ የፖለቲካል ሳይንስ ትምህርት ክፍል መምህር አቶ ገለታ ገመቹ በበኩላቸው በመንግስት ታጣቂዎችና ሸማቂዎች መካከል የሚፈጠረው ግጭት እናስብለታለን እንዲሁም ለእርሱ ነው የምንታገለው ስለሚሉት ህብረተሰብ ግድ የለሽ የሆነ ነው ሲሉ ይገልጻሉ። ሞቱማን ተስገቢ መንግስት የህግ በላይነትን አስከብራለሁ ብሎ የጸጥታ አካላትን አሰማርቷል። ሸማቂዎችም በምዕራብ ኦሮሚያ እንደሚንቀሳቀሱ ነው ብዙን መገናኛ እየገለጹ ያሉት ህብረተሰቡ ስጋትና ውጥረት ውስጥ ነው። የሚፈራው ደግሞ የተለያዩ አካላትን ነው። አዋሰ ሶዳ ኬስ ጅሩ ኬስት አዋስን ኩን ነጋ ቀበጅነ ዱበቹን ባየር ፋታ በሁለት ዞኖች መካከል የሚፈጠረው ጠብ የሚጎዳው ሳሩን እንደሆነ ሁሉ በመንግስትና ሸማቂዎቹ መካከል የሚከሰተው ግጭት ገፈት ቀማሽም ሁለቱ አካላት የሚንቀሳቀሱበት አካባቢ ህዝብ ነው ሲሉ ተናግረዋል። አቶ ገለታ በመንግስት ወታደሮችና ሸማቂዎች መካከል በሚደረገው የተኩስ ልውውጥ ህብረተሰቡ ላይ እየደረሰ ያነሰ ስላለው ጉዳት እንዲያብራራሉ ምሁራኑ ሐዋሲ ነጋ አንቀብነ እንከሩ ፈቱ ሀሚሌ ሰላም የሌለው ህብረተሰብ አያቅድም፣ የስራ ሞራልም አይኖረውም፣ ራእይ የለውም፣ ተስፋም ይቆርጣል። አርሶ አደሩ ካላረሰ፣ ያመረተውን ለገበያ ካላቀረበ፣ ነጋዴውም ከአርሶ አደሩ ገዝቶ ካልሸጠ፣ ሁሉም ላይ ኪሳራ ያመጣል። የምዕራብ ኦሮሚያ ገቢ ደግሞ በቡናና በቆሎ ምርት ላይ የተመሰረተ በመሆኑ ሁለቱም በበቂ ሁኔታ ባለመሰራታቸው ትልቅ ተጽዕኖ አምጥቷል። መንግስት ጸጥታውን ካላስከበረለት ደግሞ ህብረተሰቡ ከመንግስት አስተዳደር አመኔታ ያጣል። በተለይ ያልታጠቁ ሰዎች ሲሞቱ ቅራኔ ይፈጥራል። አስከፊ ረሃብም ሊፈጠር ይችላል። ቤሊሃማንዱፉ ደንዳ ሐዋሲ ነጋይን ቅምኔ ሰላም የሌለው ህብረተሰብ ምንም የለው። ህብረተሰቡ ከቤት ንብረቱ ከተሰደደ ኑሮውን ሁለመናውን ያጣል ማለት ነው። ስለዚህ ይህ አለመረጋጋት ሁኔታ እንዴት ሊፈታ ይችላል? ብለን ለጠየቅናቸው ውይይት ድርድርና እናስብለታለን ስለሚሉት ህዝብ ማሰብ ተገቢ ነው ብለዋል ምሁራኑ። ኮሌክቲቭ ነን ቫዮለንስ አፕሮች ተካንፊ ወራ መሌ ያለ ጦር መሳሪያ እርምጃ፣ ሌሎች የተሻሉ አማራጮችን በመጠቀም ላብነት ያህል የዚህ ጉዳይ ተሳታፊዎች ማናቸው የሚለውን ለይቶ በጠረጴዛ ዙሪያ መመካከር ካስፈለገም ሌላ ካልም በማሳተፍ ለችግሩ እልባት ሊሰጥ ይገባል። በፖለቲካ ውስጥ የጦር መሳሪያ መጠቀም የመጨረሻው እንጂ የመጀመሪያው አማራጭ መሆን የለበትም። የጦር መሳሪያ ለመጠቀምም ከታሰበ ለምን ማንን እዋጋለው፣ ግቡስ ምንድን ነው ብሎ መጠየቅ ያስፈልጋል። የህብረተሰቡ ፍላጎትስ ምንድን ነው የሚለውን ማጤን ያስፈልጋል። ይህኬን ረት ከምን እንዳይተው ነው ረንጅራቱ የሸማቂዎቹ ምዕራብ ዞን ጦር መሪ በተለያዩ ጊዜያት ተጠይቀው ለብዙሀን መገናኛ ሲመልሱ ገለልተኛና ሶስተኛ አካል በተገኘበት ተወያይተው ችግራቸውን ለመፍታት እንደሚፈልጉ ሲገልጹ ቆይተዋል። የኦሮሚያ ክልል ብልጽግና ፓርቲ ህዝብ ግንኙነት ኃላፊ አቶ ታዬ ደንዳ ግን በቅርቡ ከአሜሪካ ድምፅ ሬዲዮ ጋር ባደረጉት ቃለ ምልልስ ከሽፍቶች ጋር የምናደርገው ውይይት የለም የህግ የበላይነትን በማስከበር ምዕራብ ኦሮሚያን እናረጋጋለን ማለታቸው ይታወሳል ለአሜሪካ ድምፅ ናኮር መልካ ከአምቦ